የምሥራቅ ወለጋ ዞን ዋና አስተዳዳሪ አቶ አለማየሁ ተስፋ በዞናቸው የተለያዩ ስፍራዎች በተለይም የጸጥታ ኃይሎች በቶሎ በማይደርሱባቸው አካባቢዎች የታጠቁ ሸማቂ ኃይሎች ሰዎችን እንደሚያግቱ ለዲደብሉ ተናግረዋል። መንግስት በአሸባሪነት የፈረጀው ሸኔ ቡድን ዜጎችን በማገትና በማፈናቀል ንብረት ይዘርፋልም ብለዋል። በትናንትናው ዕለትም በዞኑ ስቡ ስሬና ጎቡ ሰዩ በተባሉ ወረዳዎች መካከል ሰዎች መታገታቸውንና የጸጥታ ኃይሎችም ጉዳዩ ለማጣራትና የታገቱ ዜጎችን ለማስለቀቅ ጥረት እያደረጉ እንደሚገኙም ተናግረዋል። በዞናቸው ሸማቂዎች የመንግስት የስራ ኃላፊዎች ቤተሰቦች ሰዎችን በማገትና ገንዘብ በመጠየቅ እንደሚያንገላቱ አብራርተዋል። የሸኔ ሽፍታይል በየቦታው የጸረ ሕዝብነት ስራውን እየሰራን ያለው ምትላይ የቦታ በተለያየ ወረዳ በሁሉም ወረዳ የሚባል ቦታ ሩቅ ቦታ ላይ የጸጥታ ኃይልና የጸጥታ ኃይል ጥሮ የማይደርስበት ቦታ ላይ ገንዘብ ያላቸውን ሰዎች ቤተሰቦቻቸውን፣ እነሱንም ጭምር አግተው ይህን ያክል ገንዘብ ካላስገባ ገላለን ዳለን ብለው ገንዘብ ያሰባስባሉ። የመዋቅር ቤተሰብም እንደዛው ልጆቻቸውን፣ ባለቤቶቻቸውን፣ ዘመዶቻቸውን አግተው ገንዘብ ይሰባስባሉ። ይሄ በተለያየ ወረዳ አለ። በአብዛኛው ወረዳ በዋናነት በቅርቡ ደግሞ ትናንትና ከና ስቡስሬ ና ጎቡሰዮ ወረዳ መካከል አምስት ሰው አግተው ነው ያሉት። ይሄ ነው የጸጥታ ሀይል ቀጣይ ክትትል እያደረገ ነው ያለው። ግሽ ተካከልም የጸጥታ ሀይሎች ተሰማርተው ኦፕሬሽን እያደረጉ ነው ያሉት። እንግዲህ ይህን ነው ይመስል እነዚህ የታገቱት ነጋዴ ናቸው፣ ተማሪ ናቸው፣ መንገደኛ ናቸው፣ ምንድን ናቸው፣ ያገኙትን ያግታሉ። በዋናነት ገንዘብ ለማሰባሰብ አንዳንድ ቦታ ላይ ደግሞ ተማሪም ጨምሮ ያግታሉ። በዞናቸው ስር ከሚገኙት አስራ ስምንት በሚደርሱት ወረዳዎች መካከል አምስት በሚደርሱ ባደረሱት ወረዳዎች ውስጥ በተለያዩ ጊዜያት በደረሱት ጥቃቶች የተፈናቀሉ ዜጎችን ሰብአዊ እርዳታ የማዳረስ ስራ እየተከናወነ እንደሚገኝም የዞኑ ዋና አስተዳዳሪ አቶ አለማየሁ ተስፋ ተናግረዋል። በዞኑ ኪራም ወረዳ፣ ዲጋ፣ ስቡስሬ፣ ጉቱ ጊዳ እና ሌሎችም ስፍራዎች በርካታ ሰዎች የተፈናቀሉበት ወረዳዎች መሆናቸውንም ከዚህ ቀደም በሰጡ ማብራሪያ አመልክተዋል። ከምስራቅ ወለጋ ዞን ከተማ ነቀምቴ በ50 ኪሎ ሜትር ርቀት ላይ በምትገኘው ስቡስሬ ወረዳ በታጣቂዎች ከዚህ ቀደም በደረሰው ጉዳት ዜጎች ተፈናቅሎ እንደነበረም አንድ የአካባቢው ነዋሪ ለ ለዲዳብሉ ተናግረዋል። እኛ ጆሮ ይሄ እጌታው መልስ የግድ ፍጻሜ አሁን የምናየው ነገር ማለት ነው። ከምንም የተነሳ አይደለም። ወለጋ በተለይ ይሄ ሁሉ የሚጠቀምበት ይሄ ፖለቲከኛም በፖለቲካ ነው። በሰለጠነ መንገድ ከሚመለከተ ሀገር ጋር መወያት አለበት። መንገድ አለው። የሃይማኖት አባቶች እና ወጣቱ ህዝባዊ ውይይት ተደርጎ ሀሳብ መስጠት እንፈልጋለን። ይህ እስካሁን አልተደረገልንም። ለምሳሌ ማለት ነው በቃ የኦሮሞ ህዝቡ በራሱ ስብሰባ አድርጎ ከራሱ ጋር አብሮ የሚቀጥለውን ነገር መጥሎ የአማራ ህዝቡን ቅሬታውን አርጉ የሽምግልና ስርዓት ያምናል። አብሮ የመኖር ወደፊት እጣ ፈንታውን ያምናል ከማን ጋር ከኦሮሞ ጋር አብሮ መኖር ይፈልጋል። ስለዚህ እኒ ውይይቶች እንዲደረግ የበላይ አካል ከዞን ያለ ባለስልጣን መጥቶ ያወያየን። በትናንትና ሁለት አስር ሰዓት ገደማ ከአዲስ አበባ ወደ አሶሳ ሲጓዙ የነበሩ ስድስት ሰዎች በምስራቅ ወለጋ ዞን ጎቡ ሰዩ በተባለ ወረዳ ውስጥ መታገታቸውን የፌዴራል የደህንነትና ጸጥታ የጋራ ግብረ ኃይል ማስታወቁን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ከታገቱት መካከልም አምስት ተማሪዎችና አንድ በንግድ ስራ የተሰማራ ሰው ግለሰብ እንደሚገኝበትም ተመላክተዋል። ለዲደብሉ ዘገባ ነጋሳ ደሳለኝ ከአሶሳ